የአክሲዮን ገበያ በኢትዮጵያ መተግበር ከጀመረ ከግማሽ ክፍለ ዘመን በላይ እንዳስቆጠረ ቢታመንም ብዙም ተግባራዊ ሳይሆን በመቆሙ በአሁኑ ወቅት ኢትዮጵያ የአክሲዮን ገበያ ከሌላቸው ጥቂት ሀገሮች አንዷ ነች። የኢትዮጵያ መንግሥትም ላለፉት ሁለት ዓመታት እንደገና ለማቋቋም ሲሰራ ቆይቶ የኢትዮጵያ ሰነደ መዋለ ገበያ ወይም ስቶክ ማርኬትን በኢትዮጵያ ኢንቨስትመንት ሆልዲንግ ስር የተቋቋመ ሲሆን፣ ተቆጣጣሪው የኢትዮጵያ ካፒታል ገበያ ደግሞ በብሔራዊ ባንክ ስር እንዲቋቋም አድርጓል። የኢትዮጵያ ሰነድ መዋለ ገበያ ወይም ስቶክ ማርኬት ከሶስት ወር በኋላ ስራ እንዲጀምር ለማስቻልም እየተሰራ ነው ሲሉ የተቋሙ የገበያ ልማት ኃላፊ ዮዲት ካሳ ለአሜሪካ ድምፅ ተናግረዋል። በፈረንጆቹ በኢንድ ኦፍ ኖቬምበር አካባቢ ገበያውን ላውንች ለማድረግ ስራ እየሰራ ነው። ይህ ማለት ምን ማለት ነው? ምን እየሰራችሁ ነው ተብሎ ሲባል ገበያው ላይ መጥተው ሰነዳቸውን የሚሸጡትን ድርጅቶች ከማብቃት አንጻር ጀምሮ እስከ ራሳችንም እንደ ድርጅት መቋቋም አለብን። ስለዚህ የራሳችን የምንቋቋመው እንደ ሼር ኩባንያ ስለሆነ የራሳችንን ካፒታል ሬዝ አድርገን እንግዲህ ያው ለሚዲያም ይፋ እንዳደረግ ነው፣ ከሁለት መቶ አርባ ፐርሰንት በላይ ኦቨር ሰብስክራይብ ከሆነን ነው ካፒታላችን የዘጋ ነው። ከዚያ በኋላ ግን የውስጥ የድርጅቶች ድርጅቱን እንደ ድርጅት ማቋቋም ያስፈልገናል። ስለዚህ ሰዎችን መቅጠር ዋናው የቴክኖሎጂ ፕላትፎርምም ስለሆነ ወይንም ደግሞ በዛ ስለሆነ ግብይቱም የሚካሄደው ዲጂታል ነው። ሙሉን ላውንችም ሲደረግ ብለን ስላሳወቀን ለዛ የሚያስፈልጉንን የቴክኖሎጂ ግዢዎች፣ እነዚህን ነገሮች ኮንትራት ተፈራርመን ዲፕሎይ ማድረግ ላይ ጀምረናል ማለት ነው። ሰነደ ሙዓለ ንዋዮች መጥተው ገበያው ላይ ሲሻሻጡ በምን መልኩ ነው የሚሻሻጡት? አንድ ድርጅት መጥቶ እንዴት አድርጎ እኛ ጋራ እንደሚመዘገብ፣ አባላቶቹ ምን አይነት አይነት ስነ ስርዓት እንደሚኖራቸው እነዚህን ስናወጣ ነበር ለህዝብ አሁን ለኮሜንቲንግ አስወጣ ውጥተን እሱን እየተቀበልን እንገኛለን። ጠቅላይ ሚኒስትር አብይ አህመድ ህዳር አራት ሁለት ሺህ አስራ ስድስት አመተ ምህረት ለዝተኮች ምክር ቤት በሰጡት ማብራሪያ ወቅትም በኢትዮጵያ ሰነደ መዋለ ገበያ ወይም ስቶክ ማርኬት በቅርቡ ወደ ስራ እንደሚገባ ገልጸው ገበያው ሲጀመርም ኢትዮ ቴሌኮምን ጨምሮ ግዙፍ የመንግስት የልማት ድርጅቶች ድርሻዎቻቸውን ለሽያጭ በማውጣት እንደሚሳተፉም አስታውቀዋል። የተቋሙ የገበያ ልማት ኃላፊ ዮዲት ካሳ ከመንግስት ድርጅቶች ባለፈ የግል ባንኮችና ኢንሹራንሶችም ተሳታፊ ይሆናሉ ተብሎ እንደሚጠበቅ ተናግረዋል። ገበያ ነው ስንል መጥተው እዛ ላይ የሚሸጡ ሰነዳቸውን የሚያወጡ ድርጅቶች አሉ ማለት ነው። በይፋ የተጠቀሱ የመንግስት ልማት ድርጅቶች አሉ። አንደኛው የኢትዮ ቴሌኮም ነው። አስር ፐርሰንቱ ለህዝብ ያወጣል ተብሏል። ከሱ በተጨማሪ ደግሞ አምስት ድርጅቶች በይፋ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ እነዚህም ለገበያ እንደሚወጡ እና ስራ መሰራት ያለበትን አብረን እንድንሰራ ዝግጅቶች ቅድመ ዝግጅቶችን እየጠበስን ነው ማለት ነው። ይሄ በመንግስት ልማት ድርጅቶች ስር ያለውን ሲሆን ከዚያ ውጭ ደግሞ ፕራይቬት ሴክተሩንም ማየት ያስፈልጋል። የግል ዘርፉ ዘርፉንም ስለዚህ እንግዲህ እንደምታውቀው አብዛኛው ባንኮች፣ ኢንሹራንሶች፣ ማይክሮ ፋይናንስ እንዲሁም ዘጠኝ መቶ እንደዚህ የሚሆኑ እንደ ሼር ኩባንያ ፒኤል ሲሆኑ የተቋቋሙ ድርጅቶች አሉ። እነዚህ ድርጅቶች ራሳቸውን አዘጋጅተው ወደ ገበያ እንዴት ይመጣሉ የሚለውን እንግዲህ የማርኬት ስራ የማርኬት ዴቨሎፕመንት ወይንም ደግሞ የገበያውን የማልማት ስራ አብረን እየሰራን ነው ማለት ነው። አሁን ላይ እንግዲህ እያየናቸው ነው። እናንተም ከኛ ጋር ሆናችሁ በይፋ ገበያው ሲጀመር አብረው የሚመጡ ይኖራሉ። ከዚሁም በተጨማሪ ደግሞ የግንዛቤ ሰነዶች እነዚህ እነዚህም የመሳሰሉት አብረው የሚመጡ ናቸው። ትንሽ የእኛ ገበያ ለየት የሚያደርገው ሰነደ ሙዓለ ንዋይ ገበያ ስለሆነ የዕዳ ሰነድም እንዲሁም ደግሞ የሼር የምንለውንም አብሮ ነው ገበያው ሁለት አይነት ነው ማለት ነው ለሌሎች ገበያዎች ወይ ሼር ላይ በአማርኛው አክሲዮን ላይ ብቻ ፎከስ ያደረገ ሳይሆን በተጨማሪም የዕዳ ሰነዶችን ዴት ኢንስትሩመንት ዴት ሴኩሪቲ እያለን የምንላቸውንም የሚሸጥበት ስለሆነ በዛም ሳይ ብዙ ስራዎችን እየሰሩ ይገኛሉ ማለት ነው እንግዲህ ገበያው ላውንች ሲያደርግ የምንጠብቃቸው ድርጅቶች አብረን እናያቸዋለን ማለት ነው። አሁን ስራ እየተሰራ ስለሆነ የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ አይለመስቀል በኢትዮጵያ የአክሲዮን ግብይት ረጅም ዓመታትን ያስቆጠረ ታሪክ እንዳለው ጠቅሰው አሁን የስቶክ ማርኬት ሲጀመር ግን ግብይቱን የበለጠ ለማቀላጠፍ ያግዛል ይላሉ። የስቶክ ማርኬት ጠቀሜታው ምንድን ነው? አንደኛ ሚስቴሪ አምቶ አጋን ነው። ይሄ እንደዚህ ያተርፋል መቶ ፐርሰንት ያመጣል ምናምን ባሰጠና ጥናት ላይ የሚሸጠው ሽያጭን ያስቆመዋል። ምክንያቱም አንድ በህግ አይፒዮ መጀመሪያ ካምፓኒ ሪሊዝ ሲያደርግ በደንብ የተሰጠና በኢንቨስትመንት ባንክ እየተረጋገጠ ጥናት ይዞ ነው የሚወጣው። ስለዚህ ይህንት ነው። ሁለተኛ ያስገድዳል፣ በየሶስት ወሩ የአክሲዮን ድርጊቶች ሪፖርት እንዲያደርጉ ፋይናንሻል ሪፖርታቸውን እንዲያደርጉ ያስገድዳቸዋል። ሶስተኛ፣ ከስቶክ ማርኬቱ ጋር የሚመጣው ይሄ ኮንፍሊክት ኦፍ ኢንተረስት ግጭት የሚባለው አክሲዮን ማህበር ያቋቁሞ የአክሲዮኑ መሪ ሆንና ከደሞ ከሚስቱ ካምፓኒ ደግሞ ቃ ይገዛል ምና የሚሉት ነገሮች ሁሉ በኢትዮጵያ ውስጥ እንግዲህ የ ስልሳ ዓመት የሞላውን የኮሜርሻል ኮዱ በፍሪ በአስራዘጠኝ ስልሳ የወጣው እነዚህ ሁሉ የሳይኖሩ ነው እነዛ ያወጣው ህጉ እና ይሄ ሁሉ ነገር አሁን በአዲሱ ህግ ኢንኮርፖሬት ስለሚሆን ብዙ አክሲዮኖች ሊፈጠሩ ይችላሉ። አዳዲስ ካምፓኒዎችም የነበሩት ይፈጠራሉና ዞሮ ዞሮ እያንዳንዱ ሰው ቤት ውስጥ ትናንሽ ብር አለ፣ ግን ትልቅ ብር ስራ መስራት የሚችል የለም። ስለዚህ ይህንን አሰባስቦ ለልማት መዋል ነው እንግዲህ አክሲዮን ዋናው አላማው እና ይሄ ትልቅ ጠቀሜታ ይኖረዋል። ከዚህ በፊት ህጋዊ ማዕቀፍ ባለመኖሩ ድርጅቶች አክሲዮን ሽጠው የከሰሩና የጠፉ መኖራቸው በዚህ ግብይት ላይ የሚሳተፉ የማህበረሰብ ክፍሎች እምነት እንዲሸረሸር አድርጎ ስለመቆየቱ የሚናገሩት የምጣኔ ሀብት ባለሙያው አቶ ያሬድ ይፋዊ በሆነ መልኩ ተደራጅቶ ቁጥጥር እየተደረገበት በግልጽ መገበያየት ማስቻሉ ይህን ስጋት በማስቀረት አብዛኛው ህዝብ ባለድርሻ የሆነባቸው ድርጅቶች እንዲኖሩ ያስችላል ይላሉ። እስካሁን ድረስ የሚካሄድ የነበረው የአክሲዮን ሽያጭ በህግ የተከለከለ የተጠበቀ ያለ። ስለዚህ በዚህ ምክንያት ብዙ ሰዎች በራቸውን የሚያጡ የተጎዱም ሰዎች አሉ። ጥቂት ካምፓኒዎች ናቸው እንግዲህ የጠንክረው ወጥተው ለሼር ሆልደሮቻቸው ዳርጎት መክፈል የቻሉ ድርጅቶች ጥቂቶች ናቸው። ስለዚህ በዚህ ምክንያት ይሄ የሚፈጠረው በህግ እንዲተዳደር ያደርገዋል። ኢትዮጵያ ህዝብ በጣም ብዙ ህዝብ ነው። በእያንዳንድ ቤት ትናንሽ ብሮች አሉ ትላልቅ ስራ መስራት የሚችሉ ማለት ነው እና ትላልቅ እንግዲህ እኛ የዛሬ መቶ ምናምን ዓመት በአክሲዮን ባቡር ሀዲድ መገንባት ከቻለ በጽነት ምን ጊዜ አሁን ደግሞ ትላልቅ ፕሮጀክቶች ስኮር ፕሮጀክቶች የአክሲዮን ድርጅቶችን ለማቋቋም በጣም አመቺ ያደርጋል እና የስቴክሆልደር ሶሳይቲ ማለት ነው ባለቤትነት ያለው ማህበረሰብ መፍጠር ይፈይ ያስችላል የሚል ነው እንግዲህ የኢትዮጵያ መንግስት የባንክ ዘርፍን ጨምሮ ኢኮኖሚውን ለውጭ ባለሀብቶች ክፍት እያደረገ ይገኛል የሰነድ መዋዕለ ንዋይ ገበያ ወይም ስቶክ ማርኬት መጀመርም የውጭ ባለሀብቶች በኢትዮጵያ የሚያደርጉትን ኢንቨስትመንት ለማሳደግም እንደሚያግዝ የምጣኔ ሀብት ባለሙያው ተናግረዋል ለአሜሪካ ድምጽ As Mama well you know, Washington DC.